spool ኢትዮጵያውያኑ አትሌቶች በሙምባይ ማራቶን በወንድም በሴትም ድል ተቀዳጅቷል። በእንግሊዝ ፕሪሚየር ሊግ የእግር ኳስ ግጥሚያ ማንቸስተር ሲቲ መሪነቱን እንዳስጠበቀ ነው። ሊቨርፑል ዛሬ ማታ ተስተካካይ ጨዋታውን ያደርጋል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ፣ ቶትናም ና አርሰናል በሳምንቱ መገባደጃ ላይ ድል ቀንቷቸዋል። የቦን ከተማ ተጎራባቹ ኮሎኝ ቡድን ቅዳሜ ለት ባደረገው ግጥሚያ በቡንደስሊጋ የመቆየት እድሉን ከማጨለም ተርፏል። በስፔን ላ ሊጋ በግብ የተንበሸበሸው ሪያል ማድሪድ የማታ ማታ አጥቂው ክሪስቲያኖ ሮናልዶን ለጉዳት ዳርጓል። በአውስትራሊያ የሜዳ ቴኒስ ግጥሚያ ጀርመናዊቷ አንጄሊካ ኬርበርና ስዊዘርላንዳዊው ሮጀር ፌዴሬርስ በቀላሉ ወደ ሩብ ፍጻሜ አልፏል። ሌላኛው የዓለማችን ምርጥ የሜዳ ቴኒስ ተጫዋች ኖቫክ ጄኮቪች ግን አልተሳካለትም። አብራችሁ ቆዩ። አትሌቲክስ ህንድ ሙምባይ ከተማ ውስጥ ትናንት በተከናወነው 15ኛው የታታ ሙምባይ ማራቶን የሩጫ ፉክክር ኢትዮጵያውያን አትሌቶች በወንድም በሴትም አሸናፊ ሆኗል። ከፍተኛ ፉክክር በታየበት የወንዶች የማራቶን ሩጫ ውድድር አንደኛ ወጣው ሰለሞን ደቂሳ ውድድሩን ለማጠናቀቅ የፈጀበት ጊዜ 2 ሰዓት ከ9 ደቂቃ ከ34 ሰከንድ ነው። አፍታም ሳይቆይ በ26 ሰከንዶች ልዩነት ሌላኛው ኢትዮጵያዊ ሹመት አካል ሁለተኛ ወጥቷል። ከሹመት በ30 ሰከንድ ልዩነት ያጠናቀ የተጠናቀቀው ጆሹዋ ኪብ ኮሪድ የተሰኘው የኬንያ ሯጭ የሶስተኛ ደረጃን አግኝቷል። ሹሚ ደቻሳ በአራተኛነት አጠናቋል። በሴቶች የሙምባይ ማራቶን የሩጫ ፉክክር አንዲት ኬንያዊት ጣልቃ ከመግባቷ በስተቀር ከአንደኛ እስከ አምስተኛ ደረጃ የኢትዮጵያውያቱ ሆኗል። ኢትዮጵያዊቷ አማኔ ጎበና ሁለት ሰዓት ከ25 ደቂቃ ከ49 ሰከንድ ሮጣ በአንደኛነት ባሸነፈችበት ውድድር ኬንያዊቷ ቦርኔስ ኪቱር ሁለተኛ ወጥታለች። ኬንያዊቷ ካማኔ 3 ደቂቃ ዘጌታ በመግባት ነው ሁለተኛ ወጣችውም። ኢትዮጵያውያቱ ሹኮ ጌኔሞ፣ ብርቄ ደበላና ኩፍቱ ታሂር እስከ አምስተኛ ያለውን ደረጃ ተቆጣጥረውታል። ከዛው ከማራቶን የሩጫ ውድድር ዜና ሳንወጣ የሶስት ጊዜያት የኦሎምፒክ ባለድሉ አትሌት ቀነኒሳ በቀለ በለንደኑ ማራቶን ሞፋራህን እንደሚገጥም ተ ዘግቧል። የለንደን ማራቶን ውድድር ከሶስት ወራት በኋላ ሚያዝያ 14 ነው የሚካሄደው። የ5000ና የ10000 ሜትር ርቀት ውድድር የዓለም ክብር ወሰን ባለቤት አትሌት ቀነኒሳ በቀለ፣ ኬንያዊው ዳንኤል ዋንጅሩ ባሸነፈበት የባለፈው ዓመት የለንደን ማራቶን ፉክክር በሁለተኛነት ነበር ያጠናቀቀው። ከሁለት ዓመት በፊት ደግሞ በሶስተኛ ደረጃም ከኬንያዊው ኤልዊድ ኪፕቾጌ እና ከብሪታንያዊው ሰርሞ ፋራ ጋር ተሰልፎ የሚሮጠው አትሌት ቀነኒሳ ሚያዝያ ወር ላይ ጠንካራ ፉክክር ይገጥሟል። እግር ኳስ። አፍሪካ ውስጥ የሚገኙ ተጫዋቾች ብቻ በሚሳተፉበት የአፍሪቃ ዋንጫ ግጥሚያ ዛሬም ቀጥሎ በሚደረግ ውድድር ምሽት ላይ አራት ጨዋታዎች ይከናወናሉ። አይቮሪኮስት ከኡጋንዳ፣ ናይጄሪያ ከኢኳቶሪያል ጊኒ፣ ዛምቢያ ከናሚቢያ ና ሩዋንዳ ከሊቢያ ምሽቱን ይፋለማሉ። አዘጋጇ ሞሮኮ ትናንት ከሱዳን ጋር ያለምንም ግብ ተለያይታለች። ጊኒ ሞሪታኒያን አንድ ለዜሮ አሸንፋለች። የዋንጫ ውድድሩ የሚከናወነው ከአስራ አንድ ቀን በኋላ እሁድ ጥር 25 ቀን ነው። በውድድሩ ማለፍ ያልቻለችው ኢትዮጵያ ፌዴሬሽኗ አሁንም በመወዛገብ ላይ ይገኛል። ፕሬዝዳንትና ስራ አስፈጻሚዎችን ለመምረጥ የተቸገረው የኢትዮጵያ እግር ኳስ ፌዴሬሽን ለሶስተኛ ጊዜ ያራዘመውን የምርጫ ሂደት ለማከናወን የገባው ቀጠሮ አንድ ወር ግድም ይቀረዋል። ውዝግቡን ሲከታተል የነበረው ዓለም አቀፉ የእግር ኳስ ማህበራት ፌዴሬሽን በእንግሊዝኛ ምጻሩ ፊፋ ባደረገው ግፊት የምርጫ ሂደቱ ለሶስተኛ ጊዜ ከተራዘመ በኋላ ሁኔታዎች ምን ደረጃ ላይ ይገኛሉ? የሶከር ኢትዮጵያ ድህረ ገጽ መራ አርታይ ኦምና ታደለ እንዲህ እንዲያብራራል የአፍሪካ ሀገራት ቻምፒዮንሽፕ ወይም በምጣረ ቃሉ ቻን የሚባለው ውድድር በሞሮኮ አስተናጋጅ እየተደረገ ነው። ከሚቀጥለው ሳምንት ድረስም የአሁኑ ሳምንት ላይ ነው እንግዲህ ውድድር ሊጠናቀቅ የሚችለው ስለዚህ እስከዚህ እስከ ፌብሩዋሪ አራት ድረስ ካፍ ምንም አይነት የታዛቢ ወደ ኢትዮጵያ ሊልክ ባለመቻሉ ለዚህም ተብሎ ታዛቢዎች እስኪመጡ ምርጫው መራዘሙና እንዲሁም አንዳንድ የአሰራር ክፍተቶች በመታየታቸው እነሱ አሰራር ክፍተቶች እንዲስተካከሉ እድል በመስጠት ነው እንግዲህ ሲፋ ይህን ነገር አስገንዝቦ የኢትዮጵያ እግር ኳስ ፌዴሬሽን በማመኑ ሊራዘም የቻለው ለየካቲት አራት ሊደረግ የቻለው በፈረንጆቹ አቆጣጠር ማርች ሶስት ማለት ነው። ያም ቢሆን ግን አሁንም ድረስ የአስመራጭ ኮሚቴው እንደተከፈለ ነው ያለው። የፕሬዚዳንት ምርጫን ለመወዳደር የሚፈልጉ ሰዎችን የመለመሉበት ሁኔታም ህጋዊ አይደለም የሚል መከራከሪያ የሚያነሱ ሰዎች አሉ። በተለይ በዚህ ላይ ከዚህ በፊትም የኢትዮጵያ እግር ኳስ ፌዴሬሽንን የመሩት እና አነጋጋሪው ሰው የዳክተር አሸብር ወልደጊዮርጊስ ጉዳይ ይነሳል። ዳክተሩ ከዚህ በፊት የባስኬትቦል ወይም የቅርጫት ኳስ ፌዴሬሽን ፕሬዚደንት ሆኖ ራሳቸው ተሾሞ ነበር። ያን ስልጣናቸውን ሳይለቁ ነው ወደ ኢትዮጵያ እግር ኳስ ፌዴሬሽን ምርጫ የመጡት የሚል ነገር ይነሳል። እሳቸው ግን ይህን ነገር ስልጣኔን ለቅቄ ነው የመጣሁት የሚል ነገር አለ። ይህም ሌላው አንድ አስመራጭ ኮሚቴውን ለክፍፍል የዳረገ ሆኖ ነው የተመለከተ ነው። እነዚህ እና ሌሎችም የመንግስት አልቃገብ ተወዳጅነት አሉ የሚሉትን ጉዳዮች ናቸው። እንግዲህ በችግር ወይም በአሰራር ክፍተት የታዩት የአሰራር ክፍተቱ ምንድን ነው ው ከዚህ በፊት የሚደረገው ሌሎች ሀገራት ላይም የተለመደ አስመራጭ ኮሚቴ ሲባል በጠቅላላ ጉባኤ የሚመረጡ ሰዎችን የሚል ኮሚቴ ነው። የአሁኑ ግን የሚለየ፣ ኢትዮጵያ ውስጥ ያለው ግን የሚለየ፣ ከክልል የተመደቡ ናቸው። ሁሉም የሁሉም ክልሎች እና የከተማ ሁለቱም የከተማ አስተዳደሮች ተወካዮቻቸውን የወከሉት ስለዚህ አስመራጭ ኮሚቴ ተመርጦ ሲሆን ገና በውክልና ነው የመጡት ማለት ነው። ውክልና ደግሞ ምንን አስከትሏል? ክፍፍልን አስከትሏል። ምክንያቱም ሁሉም ክልል የራሱን አጀንዳ የሚያራምድ ሰው ነው የወከለው እንጂ ኢትዮጵያ እግር ኳስ ምን ይሰራል ተብሎ አስመራጭ በምርጫውንስ ያለ ክፍተት በሕጉ መሰረት የፊፋን ሕግ ተከትሎ ይሰራል የሚለው ነገር እዚህ ላይ ያልተመለከትንበት የአስመራጭ ኮሚቴ ላይ በዚህም በክፍፍል ምክንያትም እንግዲህ ሁለት ቡድኖች ተከፍለዋል መጥተዋል ማለት ነው። እነዚህ ሁለት ቡድኖች መኖራቸውም አሁንም ድረስ ቀጥሏል። እስካሁን ድረስ አስመራጭ ኮሚቴ ምን ጣፋት ይኖሩበታል የሚለው ነገር እስካሁን ድረስ ግልጽ የሆነ ነገር የለም። ቀጣይ ሁለቱን ወራት ከዚህ በፊት የነበረውን የአሰራር ክስተት እንዴት ይፈታል የሚለውም እራሱ ሌላ ጥያቄ ነው። አሁን ላይ ባለው ሁኔታ ግን አስመራጭ ኮሚቴ አሁንም እንደተከፈለ ነው። ተመራጮቹ እጩ ሆኖ የቀረቡት እነማን ናቸው? የመጨረሻ ደረጃ ላይ የደረሱት በስራ አስፈጻሚነት አስራ ስድስት ሰዎች ናቸው እየተወዳደሩ የሚገኙት አስራ አንዱ ያው እንግዲህ ቀጥታ የስራ አስፈጻሚ ኮሚቴ አባልነት ያገኛሉ። አምስት ሰዎች ደግሞ ደግሞ ለፕሬዚዳንት ምርጫነት ይወዳደራሉ። ትንሽ ትኩረትን የሳበው እነዚህ አምስት ሰዎች ለፕሬዚዳንትነት ወዳደሩ ላይ ናቸው ከእነዚህ ውስጥ ሶስቱ በኢትዮጵያ እግር ኳስ ፌዴሬሽን በመስራት አዲስ አይደሉም። አሁን ላይ የወቅቱ የእግር ኳስ ፌዴሬሽኑ ፕሬዚደንት የሆኑት አቶ ጁን ዲ ባሻ፣ ከዚህ በፊት የምክትል ፕሬዚደንት የነበሩት አቶ ተካ አስፋው፣ እንዲሁም በፕሬዚደንትነት የመሩትና የወቅቱ የኦሎምፒክ ኮሚቴ ዋና መሪ የሆኑት ዳክተር አሸብረ ወደ ጊዮርጊስ ይገኛሉ። እንዲሁም የጅማ አባጅፋር እግር ኳስ ክለብ ዋና ስራ አስኪያጅ ኢሳያስ ጅራና ከጋምቤላ የተወከሉት ደግሞ ዳግም ምላሽን፣ እነዚህ አምስት ወዳደሪዎች ናቸው። ሌሎችም በስራ አስፈጻሚ ኮሚቴነት ይወዳደራሉ። በዚህ ምርጫ ላይ የተካተቱ ሰዎች ናቸው። አብዛኛው ያው ሁሉም ማለት ይቻላል የክልልን ወክለው የመጡ ናቸው እና ያ ባለበት ይቀጥላል ወይንስ አሁን ባለው ሂደት ምን ይመስላል? አሁን ድረስ የታወቀ ነገር የለም። ግን የአስመራጭ ኮሚቴው እንደገና ቤት የሚያደርግ ከሆነ ወይም ተወዳዳሪዎቹን እንደገና የሚመለከት ከሆነ በሕጉ መሰረት ማለት ነው የአንዳንድ ተወዳዳሪዎች የመወዳደር እድል የሚቀንስ ይመስለኛል። ወይም ደግሞ የኢሊጅብል የመሆን ጉዳይ የሚቀንስ ይሆናል። ስለዚህ አንዳንድ ለውጦችን ልንመለከት ልንችል እንችላለን። ነገር ግን አሁን ላይ ባለው ሁኔታ ለኢትዮጵያ እግር ኳስ ፌዴሬሽን ምርጫ ስራ አስፈጻሚና ፕሬዚዳንት የምርጫ ማለት ሆነ የሚወዳደሩት ሰዎች እኒህ ብቻ ናቸው። እስካሁን ደስ ባለ መረጃ ገና ምርጫውም ወራት ስለሚቀሩ ለውጦች ሊኖሩ ሊፈጠሩ ይችላሉ። ኦምና ታደለ፣ የሶከር ኢትዮጵያ ምራይ አርታይ፣ ለሰጠን ማብራሪያ በዶይቼ ቬለ ስም ከልብ አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። በቀሪው ጊዜ ስለ ፕሪምየር ሊግ፣ ቡንደስሊጋና ላሊጋ ግጥሚያዎች አጥር አድርገን እናቀርብላችኋለን። በቅድሚያም በፕሪምየር ሊግ እንንደርደርን። አንድ ተስተካካይ ጨዋታ እየቀረው አራተኛ ደረጃ ላይ የሚገኘው ሊቨርፑል ዛሬ ማታ ወሳኝ ጨዋታውን ከስዋንሲ ሲቲ ጋር ያደርጋል። ሊቨርፑል የዛሬውን ግጥሚያ ከሶስት ግብ በላይ ካሸነፈ የቼልሲን ሶስተኛ ደረጃ ይረከባል። በሊቨርፑል ዘንድሮ የመጀመሪያ ሽንፈቱን ባለፈው ውድድር የቀመሰው መሪው ማንቸስተር ሲቲ ከትናንት በስቲያ ኒውካስልን ሶስት አንድ ሸኝቶ ነጥቡን 65 አድርሷል። በዕለቱ 24ተኛ ግጥሚያውን አከናውኖ በርንሌይን አንድ ለባዶ ያሸነፈው ማንቸስተር ዩናይትድ በ53 ነጥብ ሁለተኛ ደረጃ ላይ ይገኛል። 42 ነጥብ ይዞ ስድስተኛ ደረጃ ላይ የሚገኘው አርሰናል ቅዳሜ ዕለት ክሪስታል ፓላስን አራት ለአንድ አንኮታኩቷል። ከቶትናም በሦስት ነጥብ ይበለጣል። ትናንት ከሳውስሃምተን ጋር አንድ እኩላቻ የተለያየው ቶትናም አምስተኛ ደረጃ ላይ ይገኛል። በደረጃ ሰንጠረዡ ዝቅ ብሎ አስራ ስድስተኛ ላይ የሚገኘው ብሪንግቶንን ቅዳሜ ዕለት አራት ለዜሮ ያደባየው ቸልሲ ረቡዕ ዕለት ከቦርምስ ጋር ይጋጥማል። በጀርመን ቡንደስሊጋ ግጥሚያ በቬርደር ብሬመን እየተመራ የነበረው መሪው ባየር ሙንሽን ትናንት አራት ለሁለት አሸንፏል። ሻልከ ከሃኖቨር አንድ ለአንድ አቻ ተለያይቷል። 31 ነጥብ ይዞ ሁለተኛ ደረጃ ላይ የሚገኘው ባየር ሌቨርኩሰንን በ16 ነጥብ ርቆ ሄዷል። ከባየር ሌቨርኩሰን እኩል 31 ነጥብ ያላቸው ሻልከ፣ ላይፕሲሽ እና ቦሩሲያ ሚንሽን ግላድባ በተከታታይ ከሶስተኛ እስከ አራተኛ ደረጃን ተቆናጧል። የባየር ሚንሽን የበርካታ ጊዜያት ተፎካካሪ ቦሩሲያ ዶርትሙንድ ዘንድሮ ብዙም አልሆነለትም። 30 ነጥብ ኛ ደረጃ ላይ ይገኛል። በስፔን ላ ሊጋ ሪያል ማድሪድ ትናንት ዲፖርቲቮ ላኮሩኛን ሰባት ለአንድ በሆነ ሰፊ የግብ ልዩነት አይቀጡ ቅጣት ቀጥቷል። በዕለቱ ግጥሚያ ለሪያል ማድሪድ ስድስተኛዋን ለራሱ ደግሞ ሁለተኛዋን ግብ በጭንቅላት ገጭቶ ያስቆጠረው ፖርቹጋላዊው አጥቂ ክርስቲያኖ ሮናልዶ ቅንድቡ ላይ ተገጅቶ ፊቱ በደም አበላ ተወጥሞ ታይቷል። ክሪስቲያኖ ሮናልዶ ጉዳት የደረሰበት በስዊዘርላንዳዊው የዲፖርቲቮ ላኮሩኛ የመሀል ተመላላሽ ተጫዋች ፋቢያን ሼር ነው። ፋቢያን 84ኛው ደቂቃ ላይ ኳስ ለማውጣት እንጂ ሆን ብሎ ክሪስቲያኖ ሮናልዶ ላይ ጉዳት አለማድረሱን ተናግሯል። ያሳዝናል። መልበሻ ክፍል ውስጥ ድጋሚ አላየሁትም ግን እዛው ሜዳ ውስጥ ተቀይሮ ሲወጣ ይቅርታ ጠይቀዋለሁ ብሏል። ክርስቲያኖ ሮናልዶ ሜዳ ውስጥ እያለ ከቡድኑ ሐኪም የእጅ ስልክ ጠይቆ የተጎዳ ፊቱን ተመልክቷል። ይህን ድርጊቱንም አንዳንዶች ሮናልዶ የገዛ መልኩና ቁመናው ላይ የመመሰጥ ፍላጎቱን ይበልጥ አጉልቶ የሚያሳይ ነው ሲሉ ተችቷል። ሌሎች ምን ችግር አለው ሲሉ ተከራክሯል። አርጀንቲናዊው ሊዮኔል ሜሲ በገነነበት የትናንቱ ምሽት የላ ሊጋ መሪው ባርሴሎና ሪያል ቤቲስን አምስት ለዜሮ ድል አድርጓል። የሜዳ ቴኒስ። በሜዳ ቴኒስ የስድስት ጊዜያት ባለድሉ ኖቫክ ጄኮቪች 58ኛ ደረጃ በተሰጠው የኮሪያ ሪፐብሊኩ ሂዮን ቾንግ ዛሬ ድል መነሳቱ በርካቶችን አስደንቋል። ሮጀር ፌዴሬርና በሴቶች አንጀሊካ ኬርበርግን ድል ቀንቷቸል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመድማል። ማንተጋፍቶ ስለሽነኝ። አስተያየትና ጥቆማችኋ አይለየን። መልካም ጊዜ። ጤና ይስጥልኝ።